ነባሮቹን የዩናይትድ ስቴትስ የኢሚግሬሽን፣ የጤና ጥበቃና ሌሎችን ፖሊሲዎችን ለመለወጥ የጎሉ እርምጃዎችን እንደሚወስዱ ፕሬዚደንት ዶናልድ ትራምፕ በመጀመሪያው የዋይት ሀውስ ወራቸው ውስጥ ተናግረዋል። እነዚያን ለውጦች ተግባራዊ ለማድረግ ግን ፕሬዚዳንቱ የአገረ ገዢዎች ድጋፍ ሳያስፈልጋቸው አይቀርም። ሪፖርተራችን ኤሊዛቤት ቸርኖፍ ያጠናቀረችው ዘገባ አለ። ሰለሞን አባተ ያቀርበዋል። የስቴቶች ገዢዎች ለዓመቱ የክረምቱ ወቅት ጉባኤያቸው ባለፉት ሦስት ተከታታይ ቀናት ዋሽንግተን ዲሲ ውስጥ ተሰብስበው ነበር። ፕሬዚደንቱ ታዲያ ከትናንት በስቲያ እሁድ ገዢዎቹን አግኝተው አሁን በሀገሪቱ ላይ የተደቀኑ ጉዳዮችን በአግባቡ ለመያዝ ዋይት ሐውስ ቤተ መንግሥትና የተወካዮች ምክር ቤቱ ምን ማድረግ እንዳለባቸው ሐሳቦቻቸውን እንዲያካፍሏቸው ጠይቀዋል። በዚያው ስብሰባ ላይ የነበሩት ምክትል ፕሬዚደንት ማይክ ፔንስ አገረ ገዢዎቹ በማንኛውም ጊዜ ዋይት ሐውስ ለመግባት ቀጠሮ ማስያዝ ወይም በር ማንኳኳት እንኳ አይጠበቅባቸውም ብለዋል። ለእያንዳንዳችሁ ልነግራቸው የምፈልገው ነገር የቤተ መንግሥቱ ዋና መግቢያ የሆነው የምዕራብ በር ለአሜሪካ አገረ ገዢዎች ክፍት መሆኑን ነው አገረ ገዢዎቹ ግዙፍም ሆነ ትናንሽ ከተሞቻቸውን በሚያሳስቧቸው ጉዳዮች ላይ ዋሽንግተን አብራቸው ለመስራት ዝግጁ ስለ መሆኗ እጆች የተዘረጉበት ግብዣ ነው። ብዙ ጊዜ በውስጡ ለማለፍ እጅግ የተወሳሰበና አስቸጋሪ ተደርጎ የሚወሰደውን የኢሚግሬሽን ጉዳይ ማስተካከል ከባድ መሆኑን እንደሚገነዘቡ የሁለቱም ፓርቲዎች መሪዎች ተናግረዋል። It's not just a matter of building fences and walls around the border for border security. It's all making, የብሔራዊው የአገረ ገዢዎች ማኅበር ሊቀመንበር የሆኑት የቨርጂኒያው ገዢ ቴሪ ማኮለፍ ከቪኦኤ ጋር ባደረጉት ቃለ ምልልስ የሀገርን ደህንነትና የሰዎችን ነጻነቶች የመጠበቅ ሥራዎች አብረው መያዝ እንዳለባቸው አሳስበዋል። ሁላችንም የየማህበረሰቦቻችንን ደህንነት መጠበቅ እንፈልጋለን። ይሁን እንጂ ህጋዊ አግባብና ሲቪል ነጻነቶችን መርገጥ አንችልም። የሚያደርገው ቢኖር ሰዎች እንዲደበቁ መግፋት ነው፣ ለጤናቸው አገልግሎቶችን እንዳይጠይቁ ወይም እንዳይታከሙ፣ ከህግ አስከባሪ አካላት ጋር እንዳይተባበሩ፣ ነዋይ፣ ጉልበት፣ ጊዜ ሆነ እውቀታቸውን ስራ ላይ እንዳያውሉ ነው የምንገፋቸው። ይህ ሁኔታ ቨርጂኒያ ውስጥ ምጣኔ ሀብታችንን ይጎዳል ብዬ ሰጋለሁ። በፈጣሪው ስም ኦባማ ኬር የሚል ቅጥያ በተሰጠው ለአቅም ተመጣጣኝ የሆነ የጤና ጥበቃ ዋስትና ህግ ላይ ይወሰዳሉ የተባሉ ለውጦች እንደሚያሳስቧቸው የተናገሩ ገዢዎች በአንዳንድ ግዛቶች ውስጥ ለውጦቹ የጤና ጥበቃ ዋጋን ያንራሉ የሚል ስጋት እንዳላቸው አመልክተዋል። የአርካንሳ ገዢ አሳ ሀቺንሰን አንዱ ናቸው። እንደ ገዢዎች የእኛ ፍላጎት ታካሚ ማዕከል ያደረገ ለአቅም ተመጣጣኝ ይሆንና ሁሉም ሰው ሊያገኘው የሚችል የጤና ጥበቃ አገልግሎት መኖሩን ማረጋገጥ ነው። ፕሬዝደንት ትራምፕ ከትናንት በስቲያ ለገዢዎቹ ንግግር ባደረጉበት ወቅት ከምረጡኝ ዘመቻቸው ወቅት አንስቶ ይዘውት የመጡትን ቃል ደግመዋል። አብዛኞቻችሁ እንደምታውቁት ኦባማ ኬር ግዙፍ ችግሮች አሉበት። እንሰርዘዋለን፣ በሌላ እንተካዋለን። የገዢዎቹ ዓመታዊ ጉባኤም ቢሆን ወደፊት ለመራመድ የመማሪያ መድረክ ወይም መሳሪያ ሊሆን እንደሚችል የብሔራዊው የገዢዎች ማኅበር ዋና ሥራ አስፈጻሚ ስካት ፓቲሰን አመልክተዋል። ሀምሳ ስቴቶች አምስት ግዛቶችና ዲስትሪክት ኦፍ ኮሎምቢያ ሙከራ ለማድረግ ለፈጠራ የሚሰራና የማይሰራውን ለይተን አውቀን መረጃ ለመለዋወጥ የትኞቹ ፖሊሲዎች እኛ የምንፈልጋቸውን ውጤቶች የሚያስገኙልን ፖሊሲዎች ምን አይነቶች እንደሆኑ ለማወቅ ለምሳሌ የተሻለ የጤና ጥበቃ አያያዝ ምን እንደሆነ ለመለየት ብዙ እድሎች አሉ ነው። ሁሉም አገረ ገዢዎች ከፕሬዚደንቱ ጋር ትናንት ዋይት ሀውስ ውስጥ ተሰብስበው ፖሊሲዎቻቸውን ይነድፋሉ ተብሎ ሲጠበቅ ነበር።